ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ የቅዳሜ ሐምሌ 10 2013 ዓ ምት ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። በሰሞኑ የደቡብ አፍሪካ ትርምስ እዚያ የሚገኙ ኢትዮጵያውያን እንዴት እየሆኑ ይሆን? በደርባን አካባቢ ኮሚኒቲ ዎች በራሱ በችግር ሰዓት በመጠናከር ማታ ማታ ከሌባ ጋር ሲጋር የዋለበት ሁኔታ አለ። የተወሰነ ይረጃ የተረፉት ሰዎች ይኖራል፣ ኢትዮጵያውያን ማለት ነው። ያው ለረብሻቸው በመጠናከል ከሶማሌዎች ጋር በመተባበር ያው ነብሳቸውን አሳልፈው ሰጥተው ማለት ነው። ብዙ ቀን ሙሉ ጠዋት ማታ። ነዋሪነቴ የጆሀንስበርግ ከተማ ላይ ሲሆን የኢትዮጵያ ማህበረሰብ ማህበር የቦርድ አባልና ዛልኮር ኮሚቴ ነኝ። ነዋሪነቴ በፕሪቶሪያ ሲሆን ፕሪቶሪያ የሀበሻ ኮሚኒቲ ሊቀመንበር ነኝ። ከደርባን ከጆበርግና ከፕሪቶሪያ ድምፆችን ይዘናል። አብራችሁን ቆዩ ትሰሟቸዋላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ኢትዮጵያ ውስጥ የሚንቀሳቀሱ አንዳንድ ዓለም አቀፍ የረድኤት ድርጅቶች እርዳታውን ከማስተባበር ይልቅ በኢትዮጵያ መንግስት ላይ ማተኮርን መርጠዋል ሲል የኢትዮጵያ መንግስት ሰሞኑን ላሰማው ቅሬታ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ ቃል አቀባይ ትላንት በሰጡት ምላሽ የኢትዮጵያ መንግስት ያሰማው ማስፈራሪያ ትግራይ ውስጥ እየተንቀሳቀሱ ባሉ እርዳታ አድራሽ ድርጅቶች ላይ ጫና ya saldrá el blowal ለሰብአዊ ድርጅቶች ለህይወት ደራሽ እርዳታ የሚያደርሱት በሰብዕና መርሆች መሰረት መሆኑን የጠቆመው የኤጀንሲው ምላሽ እንዲህ አይነት መግለጫዎች ህይወታቸውን ለአደጋ አጋልጠው እየሰሩ ባሉ በጎ አድራጊዎች ላይ የአደጋውን ስጋት ያባብሰዋል ብሏል። መልእክቱ እርዳታውን ማድረሱን ፈታኝ እንደሚያደርገው የቃል አቀባይዋ መግለጫ አመልክቷል። በጎ አድራጊዎቹ ስራቸውን እንዲሰሩ የሚያደናቅፋቸው ማንኛውም ነገር ሲነገር ህይወት የማዳኑን ስራ ይበልጥ እንደሚያከብደውና እንዲሁም አሳሳቢ የሆነውን ሁኔታ እንደሚያባብሰው አሳስቧል። በክልል ውስጥ ካለው ስድስት ሚሊየን ሰው አምስት ሚሊየኑ አፋጣኝ እርዳታ እንደሚያስፈልገውና ዘጠኝ መቶ ሺህ የሚሆነው ሰው ለበረታ የረሀብ አደጋ መጋለጡን ቃል አቀባዩዋ አክለው ጠቁመዋል። ሁሉም ወገኖች የረዳት ድርጅቶች መተላለፍ እንዲችሉ እንዲያደርጉ ኤጀንሲያቸው መጠየቁን እንደሚቀጥል አመላክተው፣ እርዳታው ፈጥኖ ያለማቋረጥ እና ያለመደናቀፍ መድረስ አለበት ብለዋል። በተጨማሪም የነዳጅ፣ የኤሌክትሪክ፣ የቴሌኮም ኮሚኒኬሽን እና የባንክ አገልግሎቶች ፈጥነው መመለስ ይኖርባቸዋል ብለዋል። ቃል አቀባዋ በመጨረሻም ሁሉም ወገኖች የጸብ ሁኔታዎችን እንዲያቆሙና ተኩስ ለማቆም እንዲደራደሩ ጥሪ አሰምተዋል። በጀርመን ከፍተኛ መጠን ያለው ዝናብ ካስከትለው የጎርፍ አደጋ የተረፉትን ለመታደግ ዛሬ የነፍስ አድን ሰራተኞች በምዕራብ ጀርመን በአደጋው በተጎዱ መንደሮች ላይ ፍለጋ ጀምረዋል። ምዕራብ ጀርመን በግማሽ ምዕተ ዓመት ውስጥ ታይቶ የማይታወቅና እጅግ የከፋ የተፈጥሮ አደጋ ያጋጠማት ሲሆን ከተሞቹና ቤቶቹ ከፍ ባለ የውሃ ሙላት ተጥለቅልቀዋል። እስካሁን በአደጋው አንድ መቶ ሰላሳ ሶስት ሰዎች መሞታቸውን ፖሊሲ ያረጋገጠ ሲሆን በመቶዎች የሚቆጠሩ ሰዎች ደግሞ የደረሱበት አልታወቅም ተብሏል። በኮለኛ አቅራቢያ በምትገኘው ዋሰንበርግ በተባለች ከተማ የሚገኝ ግድብ አርብ እለት ከፈረሰ በኋላ ወደ ሰባት መቶ የሚደርሱ ነዋሪዎች አካባቢውን ለቀው እንዲወጡ ተደርገዋል። ላለፉት በርካታ ቀናት ከተሞቹን ያጥለቀለቀው ጎርፍ በተለይም ራይንላንድ ፋልስ እና በሰሜን ኖርድ ራይን ቬስትፋሊያ አካባቢዎች ላይ ከፍተኛ ጉዳት በማድረሱ የመብራትና የመገናኛ መስመሮች እንዲሁም የውሃ ማስተላለፊያ መስመሮች ሙሉ ለሙሉ ከጥቅም ውጭ ሆነዋል ተብሏል። ጎርፉ የጀርመን ተጎራባች የሆኑትን የቤልጂየምና የኔዘርላንድን ከፊል አካባቢዎች በመጎዳቱም ሀያ ሰዎች በቤልጂየም Yo tacho, al አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደ ዓለም አቀፍ የኮቪድ-19 ይዞታ ስናልፍ በዩናይትድ ስቴትስ የኮቪድ-19 ተያያዦችና ሟቾች ቁጥር እየጨመረ ነው። በተለይ ከሁሉም በፍጥነት የሚተላለፈው ዴልታ የሚባለው የኮሮና ቫይረስ ዝርያ ባልተከተቡ ሰዎች ላይ የሚኖረው የስርጭት መጠን ከፍተኛ ነው ተብሏል። የጤና ባለስልጣናት እንደሚሉት የክትባት ስርጭት መጠናቸው አርባ በመቶ የነበሩ አራት ግዛቶች ስርጭቱ በከፍተኛ ሁኔታ የጨመረባቸው ቢሆንም በአጠቃላይ በሀምሳውም ግዛቶች ግን ስርጭቱ ከፍተኛ ነው ተብሏል። የበሽታ መከላከያና መቆጣጠሪያ ዳይሬክተር ዶክተር ሮቸል ዋለንስኪ ትላንት አርብ በዩናይትድ ስቴትስ በየቀኑ 26 ሺህ አዳዲስ የኮሮና ቫይረስ ተያዦች ቁጥር እየተመዘገበ ነው ብለዋል። አያይዘውም ወረርሽኙን ያልተከተቡ ሰዎች ወረርሽኝ ብለውታል። የዋለንስኪ ንግግር ተከትሎም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አሁን እኛ ያለን ብቸኛው ወረርሽኝ ባልተከተቡ ሰዎች መካከል ያለው ወረርሽኝ ነው ብለዋል። በጃንስ ሀፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ መሰረትም በዓለም ዙሪያ በኮሮና ቫይረስ ምክንያት አራት ሚሊዮን ሰዎች ሕይወታቸው አልፏል። የኮሮና ቫይረስ ተያዦች ቁጥር ዛሬ አንድ መቶ ሰማኒያ ዘጠኝ ሚሊዮን ገብቷል። አድማጮቹ፣ ለዜናው የተመደበው ጊዜ በዚህ ያበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። አመሰግናለሁ። ሲሆን ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15660 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ ሐምሌ አስር 2013 ዓመተ ምህረት ምሽት ፕሮግራም ነው። በኢትዮጵያ ሁለት ሺ ሶስት ምናምን ነው ወደ ውጭ የገባሁት እኔ። መጀመሪያ ስፖርት ስለምወድ ኳስ ምናምን ጫወታሉ ነበር የትምህርት ቤት። ከዛ እንደ ዲንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ፣ የአትሌቲክስ ፕሮጀክት አለ። ዝም ብዬ ትምህርት ቤት ጊዜ እንደ ዲንገት ውድድር ሲያደርጉ አይቼ ዝም ብዬ የገባሁ እና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ። ከዛ ወደ አትሌቲክስ መጣ ሁለቱም ኦሮሚያ ገብረ ጉራቻ ከተማ የምትፈለቅ ወረዳ ታምሩ ከፍ ያለው የዛሬ አምስት ዓመት በተደረጉት የሪዮ ፓራሊምፒክ ጨዋታዎች ላይ በ1500 ሜትር የብር ሜዳሊያ ተቀዳጅቶ ሀገሩን ኢትዮጵያን አስጠርቷል። አሁንም እየተዘጋጀ ነው፣ ይዘነዋል። በዚህ ምሽት አሁን ወደ መጀመሪያው ዝግጅት እናልፋለን። የሰሞኑ የደቡብ አፍሪካ ሁኔታና ኢትዮጵያውያን በደቡብ አፍሪካ የቀድሞውን የደቡብ አፍሪካ ፕሬዚደንት ጄኮብ ዙማን እስር ቤት መግባት ሰበብ ያደረገ ግጭት የሀገሪቱን አንዳንድ ከተሞች ሲንጣቸው ሰንብቷል። ከዝርፊያና ንብረት ማውደም አልፎ ለሕይወት መጥፋትም ምክንያት ሆኗል። ደርባን፣ ጆሐንስበርግና ፕሪቶሪያ የሚገኙ ኢትዮጵያውያን ያሉበትን ሁኔታ ጠይቀናል። ቀውሱ ይበልጥ ካጠቃቸው ከተሞች መካከል አንዷ በሆነችው ደርባን አስራ ዘጠኝ ዓመታት ለሚሆን ጊዜ የኖሩት አቶ ያሬድ ክብረት ከተማይቱ እጅግ የከፋ ያሉትን ጥፋት መሸከሟን ነግረውናል። ሀብታሙ ስዩም ነው ያነጋገራቸው። ወደ ውይይታቸው እንዝለቅ። ደረሰ ድርጊት ለመግለጽም ይከብዳል። እስፔሻሊ በቦታ ሆነ ስጣ ማለት ነው ያነደደ ነገር የለም ሁም ከተማውን ያነደደ በየቦታው ያለውን ማለት ነው። እስፔሻሊ በሁለቱ ክልሎች ላይ ማለት ነው በበል ደግሞ ኳዙሉ ናታል በሚባለው ቦታ ላይ እንግዲህ ከመዝረፍ አልፎ ማለት ነው እስከ ማቃጠል ነው ፋክተሪ ሁሉ ማለት ነው። አትሊስት ሾፖችን እንኳን ትዘርፍ አለ ግን ያው አከፋፋዮችን ሁሉ እስከ ማጥፋት ድረስ ማለት ነው ፋክተሪዎችን እስከ ማቃጠል ድረስ የደረሰ ነው። ይህም ይንጃች ምን ድረስ ለሚገልጠው ግራ ይገባኛል። ከመቼ ጀምሮ ነው እንግዲህ የአሁኑ ጥቃት የተጀመረው? እዛ በምትኖሩ ኢትዮጵያውያን ስላይ ምን አይነት ጫና አሳደረ? ከፍተኛ ጫና ያሳድራል። ምክንያቱም ኢትዮጵያን በጠቅላላ የሚተዳደረው ያው የግል ቢዝነስ ማንረን በማድረግ ማለት ነው። እና ያው ቢዝነስ የሚባል ነገር የተሰወ ነገር የለም ሁሉም ሰው ቤት ያንቋቋል። የተወሰነ ደረጃ አሁን በደርባን አካባቢ ኮሚኒቲ ውስጥ በራሱ በችግር ሰዓት በመቀናከር ማታ ማታ ከሌባ ጋር ሲጣር የዋለበት ሁኔታ አለ። የተወሰነ ደረጃ የተረፉ ስቦች ይኖራል። ኢትዮጵያውያን ማለት ነው በረሳቸው በመቀናከል ከሶማሌዎች ጋር በመተባበር ያው ነብሳቸውን አሳልፈው ሰጥተው ማለት ነው ብዙ ቀን ሙሉ ጠዋት ማታ ፖሊሲ ምን የሚያደረገው ነገር የለም፣ ጭራሽ ቆሞ ከማዘራት ያስፈጠር ማለት ነው ዜ ስለ አደለም ለሶስት ሰዓት ጥሩ ብለህ ቢመጣም ከዛ ለቆ ይሄዳል። የሞም ክራውድ ነበረ በጣም በማሽን ወጡት። እንደዚህ ያለ ጥቃት ሲደርስ ይሄ የመጀመሪያው ነው ወይንስ ደግሞ በተለያዩ ጊዜያትም ተመሳሳይ ጥቃቶች ደርሰዋል? ከዚህ ይደርሳል ጥቃቶች በተለይ ኢትዮጵያውያንና እነዚያሁን ስለ አፍሪካ ክተተኞች የሚያሰብ ላይ ያጠኮራ ጥቃት ይፈጠናሉ የዘረፋለ ምክንያት ለምሳሌ ከመንግስት አሁን የውሃ ጥረት ሲኖር የማብራት ምጥረት በየ ምክንያቶች እነዚህ ሰዎች ሰልፍ ይወጣሉ። ሰልፍ ሲወዱ ያው ክፍሉት ያደርጋሉ ያሉ ቢዝነሶችን በዙ አካባቢ ዘርፈው አቃጥሎ መግባት ባህሪ አላቸው። በግጅ ይታያል። ይሄ ስል ማለት ነው። አሁን ስሞል ቢዝነስ ላይ ነበረ ስሞልና ሚዲየም ስደተኛውን ቢዝነስ ነበር የሚያደርጉት። የአሁኑ ግን ከመስፋት የተነሳ ትልልቅ የምትላቸው ድርጅቶችን ነው ነጮችን ሳይቀር እና ትልልቅ ፋክተሮችን ሁሉ ማቃጠል መዝረፍ ምንም የተውት ነገር የለም ህንዶቹን፣ ነጮቹን የጨመረ ማለት ነው። ከአሁን አለፈ ብሮ ያው ስደተኛው ብቻ ሲዘረፍ ያው ደካማ ነው፣ የቅንጅት ምጥረት ይኖራል እና ነጮቹ ብዙም ፓርቲ ቤታ አድርጉም። አሁን በሚመጣው አሁን ሁሉ ቤታ ሲለበልበናል ማለት ነው እኛ አፍሪካያን ስደተኞች እና እነዚ ፕሬቴንድ እንዲያደርጉታል ለማቆም ወይንም ከስሩ ችግሩን ለመፍታት ጥረት አያደርጉም ነበር። አሁን ግን ሁሉንም የነካ ነው። ይሄ ደግሞ በጣም ሰፊ ነው። ምንም አይነት ሳይቀር ነው የሚያነዱት የሚዘርፉ ሰው ምግብ ለማግኘት ያለው ሰልፍ በጣም በቃ የጦርነት ሀገር ይመስላል ምክንያቱም ሌሎኖ ሀውሎ ምደ ሲስቴም ችግሩ ተቀርፎ የምግብ እጥረቱ ሊቀረፍ የሚችለው መቼ እንደሆነ ስለማያውቅ ሰው በቤቱ ያልዘረፈ አለ ኖርማል ያልጠበቀው ሰው አለ አሁን እሱ የምግብ ለመግዛት ያለው ጦርነት ጦርነት አይደለም የተረፉ ቤቶች ላይ በትንሽ ያሉ በጣም በጥቂት የተረፉ አካባቢዎች ላይ ማለት ነው እና ከጀመረ ያልከው የምን ያህል ጊዜ ነው እንግዲህ የጀመረው ያው አልጠበቅነውም። እንደ ድሮውም በቃ የተወሰነ ነገር ዘረፋ ወይም ረብሻ ይኖርና ያው ብዙ ጊዜ መንገድ ማቃጠል፣ ትራንስፖርት መኪናዎችን፣ የምትተባበር መኪናዎችን ማቃጠል ብዙ ተለምዷል። ያው እንደዚህ ያደረጉና ይተዋሉ የሚል ነበረ። የጀመረው አክቹዋሊ ሮብ አካባቢ ነው፣ ባለፈው ሳምንት ኦልሬዲ ሳምንቱ ነው። ዛሬ አርብም ሐሙስም ቀጠለ ቅዳሜም እንደዚሁ፣ እና ሰኞ እለት ግን ሸዳውን እናደርገዋለን ሀገሪቷን የሚል ነገር ተናግረዋል። ከዚህ በፊት ብዙ ጊዜም እንደዛ ይላሉ። ያው የተወሰነ ነገር ይቃጠልና ይጠርፋል። የአሁኑ ግን በቃ ዘሴምቲንግ በቃ ሸዳውን እንዳሉት በቃ ሀገሪቷን ሸዳውን ያደረጉት ህይወታቸውን ያጡ ሰዎችም እንዳሉ እየሰማን ነበረ። ከእነዚያ መካከል ኢትዮጵያውያንም አሉበት ይሆን? አዎ አለ። ዚ ነገር አለ እስፔሻሊ ሶማሊያን። በኛ አካባቢ ደግሞ ሶማሊያኖች በዙ የተሰዉ አሉ። አሁን የባለበት አካባቢ ዘወጭሩ በዚህ ሰሞን ብቻ ረብሻ አራት ሶማሊያን ተሰውተዋል። ኢትዮጵያውያንስ ምን ያክል እንደሞቱ የሚታወቅ ነገር አለ ለእኔ ጠለቀ መረጃ የለኝም። በእኔ አካባቢ ያሉ ኢትዮጵያውያን ምን ያህል ጉዳት እንደተባረቡ። በዚያ የሚኖሩ የኢትዮጵያ ማህበረሰብ አባላት ራሳችሁን ለመከላከል ራሳችሁን ለመጠበቅ ምን እያደረጋችሁ ትገኛላችሁ? ትልቁ ችግር አሁን እኛም ባለንበት አካባቢ ምንድነው ችግር አለ፣ ኮሚኒቲ መጠናከር ችግር አለ። እንዲያልኩ አሁን ደርባን ሴንትራል ቲቪቪ ላይ ትንሽ ኢትዮጵያውያን ራሳቸው በመጠናከር በዚህ በችግራቸው ወሳኝ መሳት ላይ በመጠናከር ሁሉም ቤት ወጥቶ በመታገል በህብረት በመሆን በተናጥም ሳይሆን በህብረት በመሆን የተወሰነ ያደረጉት ነገር አለ። ራሳቸውንም ከድጉዳት ማዳን ችለዋል፣ ንብረታቸውንም መጠበቅ ችለዋል። ልክ አሁን እንደዚህ እየተደረገ ነው ያለው። ህጉን ስትጠብቀው ሊያደርጉ እንደቻለ ነገር የለም። ማቴሩን ምንደን እያደረገ ነው። በራሱ በዚህ እየወሰደ ነው ህጉን ለመጣፍ የራስ መከላከል በሚለው ደረጃ ላይ በዛ ላይ ገብ የመመሪያ ሰፈርን ማስከበር የሚወጡ ምግቦችን ቁጥጥር ምናምን ጀምረዋል። በየአካባቢ ኮሚኒቲ፣ ልክ እንደዛ ኢትዮጵያንም ቅድ ተሞክሮች በመከላከል ይህን ነገር ጥሩ አድርገው አቶ ያሬድ ክብረትንና ሀብታሙ ስዩምን ላመስግንና ከዚሁ የደቡብ አፍሪካ ጉዳይ ሳንወጣ ጽዮን ግርማ ደግሞ ጆሐንስበርግና ፕሪቶሪያ የሚገኙ ሁለት የማኅበረሰብ ተወካዮችን አነጋግራለች። ራሳቸውን ያስተዋውቁና ወደ ቁም ነገሩ እንዘልቃለን። አመሰግናለሁ። ሰንሶርጉስ ተመስገን እባላለሁ ነዋሪነቴ የጆሐንስበርግ ከተማ ላይ ሲሆን የኢትዮጵያ ማህበረሰብ ማህበር የቦርድ አባልና ዛቆር ኮሚቴ ነኝ። እኔ እስከዳር መልሰው እባላለሁ ነዋሪነት በፕሪቶሪያ ሲሆን ፕሪቶሪያ የሀበሻ ኮሚኒቲ ሊቀመንበር ነኝ። አቶ እስከዳርና አቶ ንጉሱን በአሜሪካ ድምጽ አድማጮች ስም አመሰግናለሁ። አቶ ንጉሱ ከጆሀንስበርግ፣ አቶ እስከዳር ደግሞ ከፕሪቶሪያ ነው። ሁለታችሁም ያላችሁት የተለያየ ከተማ ስለሆናችሁ በየከተሞቹ ያሉትን ሁኔታዎች ለማስረዳት ጥሩ እድል ይሰጠናል እና በመጀመሪያ ጆሀንስበርግ ካሉት ካቶን ንጉሱ ልጀምር አሁን በተጀመረው ተቃውሞ አመጽ በዛ አካባቢ የሚኖሩ ኢትዮጵያውያን የደረሰባቸው ጉዳት ምንድን ነው? ምን ይመስላል ሁኔታው? በድጋሚ አመሰግናለሁ። ሲሆን በጆሀንስበርግ እና አካባቢ የሚኖሩ ኢትዮጵያውያኖች በተለይ በጆሀንስበርግ መሀል ከተማው ላይ ጂፒ አካባቢ ያለው ከፍተኛ የሆነ ማህበረሰብ ነው። ያም ማህበረሰብ ባለፈው ሮብለት ነው የመጡት ብዛት ያላቸው እስከ ሶስት መቶ እስከ አራት መቶ የሚጠጉ ተቃዋሚዎች መጡ። በዛ አካባቢ በጂፒ ተብሎ በሚጠራው የአበሻው የንግድ ማዕከል አበሻው በብዛት የሚነግድበት አካባቢ ላይ ነው ጥቃት ለማድረስ የመጡት። በመሆኑም አበሻው ተሰባስቦ ከተለያዩ ማህበረሰብ አባላቶች ጋር ከኤርትራውያን ወንድሞቹ ጋር፣ ከሱማሌ ወንድሞቹ ጋር እንዲሁም አካባቢ ላይ ካሉ ከማላዊ፣ ከሴኔጋል፣ ከናይጄሪያ እና ከተለያዩ ከብሩንዲዎች ጋር አንድ ላይ በማበር አካባቢው ላይ ቆሞ ጠበቀ። በሁለት በኩል እነሱ በዛ በግራኛ በግራ በኩል በሰሜን በኩል ይሄ ደግሞ ስደተኛ ማህበረሰብ በዚህ በደቡብ በኩል ሆኖ ለፖሊስ ፖሊስ መሀል በመግባት ፖሊስ እንዲሁም ማህበረሰቡን ይ ስደተኛው ማህበረሰብ በማገዝ እንዲመለሱ ተደርጓል። የመከላከል ስራ ተሰርቷል። ነው ተመልሰው ሄደዋል። ከዚህ በኋላ ጂጂፒ አካባቢ እስካሁን የደረሰ ጉዳት የለም። ነገር ግን በጂፒ እና በአካባቢው የሚኖሩ አንዳንድ ቻሉ መንደሮች አሉ እንደነ ሶዌቶ፣ አሌክሳንደሪያ፣ መፈሪናሂ፣ እነ ፖርት ራንድ ፎንቴን፣ ፖርት ሎራስ፣ ካትሌሆ የሚባሉ አካባቢዎች ላይ ግን አበሻው ማህበረሰባችን ጉዳት ደርሶበታል። የደረሰበት ጉዳት የንብረቱ ድመት ነው በተለይ ሞሎች ውስጥ እነዚህ ትልልቅ የንግድ ማዕከል ውስጥ ሱቅ ያላቸው ወገኖቻችን ወንድሞቻችን አብዛኛው ሱቆቻቸው ንብረታቸውን ያጡበት ሁኔታ ነው ያለው። በተመሳሳይ አንዳንድ አካባቢዎች ላይ የአካል ጉዳት የደረሰባቸው አሉ። እስካሁን በደረሰን መረጃ ግን፣ ብዙ ለማጣራት ሞክረናል፣ እንደ ኮሚኒቲ እስካሁን በህይወት ያጣነው ሰው የተመዘገበ እኛ ቦክሎ የለንም። ነገር ግን የንብረትና የአካል ጉዳት የተወሰኑ ከፍተኛ የንብረት ጉዳት መጠነኛ ደግሞ የአካል ጉዳቶች የተመዘገቡ ይኖራሉ። ዚያ በጣም አመሰግናለሁ አቶ ንጉሱ። አቶ እስከ ዳርስ በእርሶ በኩል ፕሪቶሪያ አካባቢ ያለ ሁኔታ ምን ይመስላል? ፕሪቶሪያ አካባቢ ማለት ነው ትንሽ ያው እንደምትባለው መንገድ ከፍታ አረጋድረው እየደረሰ የለም እንደ አበጋ ኮሚኒቲ አስር አመት ያስቆጠረ ማህበር እንደምንም እየመጣን በቂ የሆነ ከጠፋ አካላት እሷ የሰራቸው ግንኙነቶች ስለነበረው ይሄ ነገር እንደተነሳ ሁሉም የምትደዋውለን በሚገባ መልኩ የሚጠበቅበትን ሙያ ምታት ነው ማለት ነው። ያደረግነ ነገር ምንድን ነው? ይሄ ነገር እንደተሰማ አራት አካላቶችን ነው ኮሚኒኬት ያደረግነው ነው። አንደኛ የፋዛ ፖሊስ ሰርቪስ ነው፣ ሁለተኛ ሜትሮ ነው፣ ሶስተኛ ደግሞ የፕራይቬት ሴኩሪቲ ካምፓኒ ኮሚኒኬት አደረግን። አራተኛው ፈጣሪያችንን ሁሉም እንዲተፈክል አድርገን እነህ በተቀናጁ መንገድ ልቀንም ሌትም የማራባስታ ማለት ፕሪቶሪያ እና ታሁን ላይ ያሉት ምስቶች ፓትሮል እያያዙ ጋርድ እንዲያደርጉ ልነ እያደረግ ነው ማለት ነው። እና አቶ ንጉስ እንደገለጸው በፕሪቶሪያ እና ዙሪያው ያሉ ደግሞ ኤሪያዎች አሉ። ልክ እንደ ማሜሎዲ የሚባል ኤሪያ አለ። አትሪቪል የሚባል፣ ፌንዲካ የሚባል አለ። እኛ አካባቢ ላይ በጣም ከፍተኛ ጉዳት ነው የደረሰው። የብዙ ወገኖቻችንም ሱቆቻቸውን አጥተዋል። አንድ ሰው ከሁለት ያሳበት ሁኔታ ነው የተፈጠረው። እዚህ ፕሪቶሪያ ግን ው ባለው በተፈጠረው መልካም አጋጣሚ በነበረው በምንም አይነት አደጋ ሳይደርስ እስካሁን ያለ ነው ማለት ነው። ጥበቃውም ሁሉ ነገር ዛሬ ሌሊትም ጭምር ቀንም፣ ሁሉም ሌሊትም ጭምር ቀጥሎን ያለው ማለት ነው። እና በዚህ አይነት ሁኔታ ነው እስካሁን ያለው ሁኔታ ያለው። እንግዲህ አቶ እስከዳር በፕሪቶሪያ የሚገኘውን የሀበሻ የሚል ስያሜ ያለውን የኮሚኒቲ አመራሮች ብዙ ጊዜ ያነጋገርን ነበር። ቀደም ባለው ጊዜ እንዲህ ያሉ ጥቃቶችን በተጨማሪ መጠይጠል የሆኑ የጥቃቶችን ለመከላከል በጣም በተጠናከረ ሁኔታ እዛ አካባቢ ያሉ ኢትዮጵያንና ኤርትራውያን ማህበረሰብ ተቀናጅተው ክትትልን በማድረግ የምትሰሩት ስራ እንዳለ ነግራችሁናል። ትንሽ የድምጽ መታፈን ስላለ ነው። እንደገና መልሽ እርሶ የተናገሩትን ለማብራራት መሞክረውና ከዛ የቀጠለ ነው። ቅንጅት በማድረግ ይህን ጥቃት እንዳይደርስ ለመቋቋም እንደቻላችሁ የገለጻችሁት። እስቲ ቀደም ሲል የነበሩ እንዳልኩት እነዚህ መጤ ሊቀጥል የሚባሉ ጥቃቶች ነበሩ። በደቡብ አፍሪካ ተቃውሞ በሚቀሰቀስ ጊዜም ወይም ደግሞ ተነስቶ በውጭ ሰዎች ላይ የሚደረጉ ጥቃቶች ነበሩ ና የአሁኑን ጥቃት ምክንያቱም የአሁኑ በጃኮቭ ዙማ ግምስር ምክንያት የተቀሰቀሰ ተቃውሞ ስለሆነ የአሁኑ ጥቃት ከቀደሙት ጥቃቶች የተለየ ይዘት አለው ወይ? ጥቃቶቹ ሲፈጸሙ ታርጌት የሚደረጉት ወይም የሚነጣጠርባቸው ተጠቂዎች ከቀደመው የተለየ ሁኔታ አለው ወይ የሚለውን አስረዱን። አሁንም እንደ ቀደም ተከተል ከአቶ ንጉሱ ልጀምር። በፊት በነበረው እንዳሉ ያው መጤ ጠል የሆኑ ወይም ዜ ኖክቴዲያ አታኮች አሉ ጥቃቶች። አሁን ግን ፕሬዝዳንት የቀድሞ ፕሬዚዳንት የተከበሩ ጃኮብ ዝማ ከታሰሩ በኋላ የተቀሰቀሰው አመፅ በእርግጥ ትልልቅ የሚባሉ እስከዛሬ ተሞክረውና ተደፍሮ የማይታወቁ እንደ ማክሮ እንደ ጌም እንደ ሾፕራይት እና የመሳሰሉ ትልልቅ ተቋማትን ነው ጥቃት ያደረጉት መንግስታዊ የሆኑ ትልልቅ ድርጅቶች፣ የምግብ ማከማቻዎች፣ የኬሚካል ማከማቻዎች የመሳሰሉት ናቸው። ጥቃቱ ላይ ፎከስ የተደረጉት ነገር ግን ሞሎች ላይ እነዚህ የንግድ ማዕከላት ላይ የእኛ ማህበረሰቦች ስለሚሰሩ ያው ጥቃቱ ደርሶባቸዋል። ይህ ማለት ምንድን ነው? ከዜኖፎቢያ ወይም ደግሞ ከመጤ ጠል ጋር የሚያገናኛቸው ምክንያቶች አሉት። ምክንያቱም ብዙ ጊዜ እንዲህ አይነት ነገሮች ሲነሱ በቀጥታ ማህበረሰቡ ተሰባስቦ የሚመጣው ስደተኛው ማህበረሰብ ጋር መጀመሪያ የመጣው ማህበረሰቡ ጂፒ ስትሬት ነው። እዚህ ጁሊየስ እና ሶዌቶ በተለያዩ አካባቢ የሚኖሩ ነባር ዜጋዎች በቀጥታ ተሰባስበው ያላቸውን ሀይል አሰባስበው የመጡት ወዴት ነው? ወደ ጂፒ ነው። ከዛ በኋላ ግን ያው አጋጣሚ የህግ አቶች እና ማህበረሰቡ፣ ስደተኛው ማህበረሰብ ተባብሮ ለመመለስ በመቻሉ ድኗል። ሁልጊዜም ጥቃት ሰለባው መጤ ላይ የሚሰነዘር ነው። በተለይ እነዚህ በቅርበት ያሉ ስደተኛ ማህበረሰቦች እኛ ላይ ይጠነክራሉ የእኛ ማህበረሰብ በጣም ብዙ የተጎዳ ነው በተለይ በዚህ ወቅት ላይ ዜኖፎቢያ አንድ አመት ሆነ ሎክዳውን ከተዘጋበት የስራ ሁኔታ ዝግ ነው የተለያዩ ክትባት አጋጣሚዎችም የሉም የሚታመም አለ ስራ ያልሰራ አለ የቤት ኪራይ ያልከፈለ ውዝፍ የተከማቸበት አለ ብዙ ችግሮች አሉ በዚህ ሁኔታ ላይ የተለያዩ ጊዜ ጥቃት ሲፈጸም እነዚህ መጤ ጥላቻ ችግሮች እኛ ጋር መምጣታቸው ያሳዝናል ሳናገግም ነው እንደገና አሁንም የተዘጋው በመዘጋቱ ምክንያት አብዛኛው ህዝብ አሁንም ተቸግሯል። ከቤቱ አልወጣም። ዛሬ ነው አንዳንድ ሱቆች የተከፈቱት እና በተዘዋዋሪ መንገድ ሁልጊዜም በሚፈጠሩ ችግሮች ምንም ለውጥ የለው ሁሉ ጊዜም ለእኛ መጤ ላይ እኛ ላይ ችግር ያገኘ ናቸው። አሁንም ቤቱ ላይ እየነገ የለ። አቶ እስከዳር በእርሶ በኩልስ? አመሰግናለሁ። ሲሆን አቶ ንጉሱ እንዳለው ነው። አብዛኛውን ነገር እሱ ገልጦታል። በፊት ብዙ ጊዜ መጤጠል ትኖች ሲነሱ በዛ ተጠቂ ይሆኑ ነበር። አሁን ላይ ግን ቶንግስ እንዳለ ተለቅ ተለቅ ያሉ ሞሎችን ነው ታርጌት አድርገው ይሄዱት እና እዛ ውስጥ ደግሞ የእኛ ማህበረሰቦችን ስለነበሩ ተጠቂ ናቸው። ኖር ደግሞ እኛም ተጎጅ የሚያደርገው ምንድን ነው እነኛ ትላልቅ ሞሎች ውስጥ ያሉት ትላልቅ ድርጅቶች የራሳቸው ኢንሹራንስ አላቸው። እንዲሁም ደግሞ በደቡብ አፍሪካ መንግስት ሪከቨር የሚያደርጉበት ነገር ይሰራል። የእኛ ማህበረሰብ ግን ኢንሹራንስ የለውም፣ ተጠቂ ነው የሚሆነው እና መልሶ ለማንሰራራት ይሄ ለክዳሁኑ ከዚህ የፈጠረበት ኢኮኖሚ ጫና እንዳለ ሆነ ይሄኛ ሲጨምር በጣም ከፍተኛ ጉዳት ነው ያደረሰውና ያው በጣም ትንሽ ከበድ ያለና አስቸጋሪ ሲቹዌሽን አሁን የፈጠረብን ከዚህ ፊት የታወቀ ነው። መጭ ሳለ ሲሆን ታክሶቶች እን አሬሳን ዛበትንወይምጭ ገዛ ያለበትን ኤሪያዎች ነው በዛ ሲጠቅ የነበረ አሁን ላይ ግን በጣም በከፍተኛ ሁኔታ ባንኮች ሁሌ የተዘረፉበት ሁኔታ ያለውና ይሄን ይመስላል እንግዲህ። እስካሁን ያለውን ሁኔታ ለማየት እንሞክር። እና ዛሬ እና ከዛሬ በፊት ባሉት ቀናቶች ውስጥ ምን ይመስላል? የጥቃቱ መጠን ቀንሷል? የመንግስት ጸጥታ አስከባሪዎች ለመቆጣጠር እየሞከሩ ነው? ምን ይመስላል? ስራስ እየሰራችሁ ነው? እስቲ አቶ ንጉሱ ከእርሶ ልጀምር። የጆሀንስ በርጉን ሁኔታ ይንገሩም። ሁኔታዎች እስከ ዛሬው ቀን ድረስ በጣም ከባድ ነበሩ። ማህበረሰቡ በአጠቃላይ ከቤቱ አልወጣም። በሙሉ ቤቱ ከቶ ነው የቀረው፣ ሱቆቹን ዘግቶ ነው የተቀመጠው እና የመከላከያ ወይም ደግሞ መንግስት ያው ወታደር የሀገሪቱን ብሔራዊ መከላከያ እንዲወጣ አዟል። ነገር ግን በዚህ በታውን አካባቢ ጂፒ ስትሪት፣ አሁን እንዳልኩ ሻበሻው በብዛት በሚኖርባቸው አካባቢዎች ላይ ለምሳሌ እንደ ዮብል የሚባላለ፣ ሜይፌር የሚባላለ፣ በቤድፎርድ ቪው እንዲሁ ኤሊስ ፓርክ እነዚህ ቅርበት ያላቸው አካባቢዎች ላይ በብዛት ስደተኛው የሚኖርበት ስለሆነ ብዙም የተፈጠሩ ጥቃቶች ስላልነበሩ ቤቱ በመቀመጡ ተርፏል። ሱቆቹም አካባቢው ላይ ያሉ ሱቆች በብዛት የተዘረፉ ያሉት። ነገር ግን ቅድም እንዳስቀመጥኩት በቅርበት ያሉ አካባቢዎች ላይ ያሉ ተቋማት በሙሉ ሲወድሙ የጸጥታ አካላቶች አልነበሩ። የፖሊስ ኃይሉ ከህዝቡ ብዛት ጋር ተመጣጣኝ ስላልነበረ መመከትም አቅቶት ቆሞ የሚያይበት ሁኔታ ነበር የነበረው እና ብዙ አቅም አልባ የሆኑ ነገሮች ሲፈጠሩ እንዲሁ እዚው አካባቢው ላይ ያለው የታክሲ ማህበረሰብ በተለይ ወንድማችን አሁን እዛ ፕሪቶሪያ ላይ ያለው የታክሲ ማህበር እዚህ ጆሐንስበርግ ካለው የታክሲ ማህበሮች ጋር በመተባበር ያላቸውን ኃይል በሙሉ ይዘው የህግ አካላቶችን ለመደገፍ እነሱ መግለጫ አውጥተው ታውኑን የማስከበር እነዚህ ሞሎችን የማስከበር ስራ ባይሰሩ ኖሮ ዛሬ እንደውም እንከፍታለን ብለን አልገመትን ነበር። ማንኛውም በጣም በሚያሳዝን ሁኔታ ከሌላ አካባቢ የመጣ ለጊዜ የሚንቀሳቀስ አካል የለም። ነገር ግን እንዲሁ ከመዝጋት ማህበረሰቡ ወጥቶ ሱቆቹ ላይ እንዲቀመጥ አንዳንድ መረጃዎችን በመስጠት አገልግሎት ሰጥተነዋል። ያም ወጥቶ ሱቆቹን የመክፈት ሁኔታዎች እና ወደ ቤቱ የመመለስ ሁኔታ ዛሬ ታይቷል። ነገም በተመሳሳይ የሚቀጥል ይሆናል ብዬ እምነት አለኝ። ምክንያቱም የጸጥታ ሁኔታ ዛሬ በመላው ሀገሪቱ፣ የሀገሪቱ ፕሬዚዳንትም እየዞረ አንዳንድ አካባቢዎችን የሚጎበኝበት ሁኔታን እየተመለከትን ስለሆነ ዛሬ ያለው ሁኔታ ሻል ያለ ይሆናል ብዬ አስባለሁ። ነገር ግን የመከላከል ስራ ሲሰራ በጣም በጣም የተዳከመ ሁኔታ ነው የታየው። ፖሊስ በተለይ የመከላከል ስራ አልሰራም ብዬ ነው የምገምተው። ተመጣጣኝም አልነበረም የህዝቡ ብዛትና የፖሊሱ ሀይል። መከላከያ መጀመሪያ ሺ አምስት መቶ ብቻ ነበር እየተመደበው። ይህን ያህል ከፍተኛ ጉዳት ሲደረግ ሺ አምስት መቶ ብቻ መከላከያ በመመደቡ ቅሬታዎች በመሰንዘራቸው እንደገና ተጨማሪ ሀያ አምስት ሺ መከላከያ ኃይል ወጥቶ ነው ዛሬ ትናንትናና ዛሬ መረጋጋት የታየው፣ እና ይሄን ይመስላል። አቶ እስከዳር፣ በእናንተ በኩል ያለው የዛሬውን ሁኔታ ያስረዱን እና በዛውም እናጠቃለ ሰዎች ያመሰግናሉ። በእኛ በኩል ያለው ምንድን ነው፣ ከትላንትና ጀምሮ እንኮች ተከፍተው ነው ወዳሉ። በከፊል ነበረ ትላንትና ተከፍቶ የነበረ እኛም የሆነው የታክሲ አሶሴሽኖች እና የፖሊስ ጸጥታ አካላቶች እየዞሩ ክፈቱ፣ እኛ ተጎናችሁ ነን፣ ማህበረሰቡ ይከላከላችኋል በሚል ለማደፋፈር ኢትዮጵያ ንስቶች የሚከፈን ውለን ነበረ። ትላንትና ግን የማምሻው ሁኔታ አስተማመን ስላልነበረ ከዚህ በፊት ተጠቅመው የነበር ናቸው። የጸጥታ አካላቶች የፖሊስን ሚክሮብ እንዲሁም የግል ሴኪሪቲዎችን አጠናክር ጠጣሪ ራ ማለት ነው አጠናክረን ነበር ያደርነው ትናንትና። ዛሬ ደግሞ በአብዛኛው የሚል በሚቻል ሁኔታ ሱቆች ተገፍተው ነው ያሉት። የታክሲ አሶሽንት እና የፖሊስ አካላት እየዞሩ መዝረፍሰውን ማበረታታት አይዛቸው ተጎላችነ የሚለውን ዛሬ ቀጥለ ነው። በጣም አመሰግናለሁ አቶ ንጉሱ ተመስገን፣ ከጆሀንስበርግ የኢትዮጵያውያን ኮሚኒቲ የቦርድ አባል አቶ እስከዳር መልሰው፣ ደግሞ ከፕሪቶሪያ የሀበሻ ኮሚኒቲ ወክላችሁ በዛ ያለውን የኢትዮጵያውያን አሁን ያሉበትን ሁኔታ መረጃ ስለሰጣችሁን በአሜሪካ ድምጽ አድማጮች ስም እናመሰግናለን፣ እናመሰግናለን። አመሰግናለሁ ጽዮንንና የደቡብ አፍሪካ እንግዶቿን። ከአሜሪካ ድምፅ እየተላለፈላችሁ ያለውን የቅዳሜ ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ዝግጅቶቻችንን በዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቱብ ላይም አለን። እያስተናገርኳችሁ ያለሁት ሰሎሞን አባተ ነኝ። ይቀጥላል። ዝግጅታችን ወደ ተከታዩ ዝግጅት ላሸጋግራችሁ። ታምሩ ከፍ ያለው የአካል ጉዳተኞች በሚሳተፉበት ፓራሊምፒክ ጨዋታዎች አውድ ሀገሩን ኢትዮጵያን ያስጠራ አትሌት ነው። አትሌቱ የዛሬ አምስት ዓመት በተደረገው የሪዮ ፓራሊምፒክ ጨዋታዎች ላይ በ1500 ሜትር የብር ሜዳሊያ አስገኝቷል። ያኔ በሀገሩ መንግስት ላይ የነበረውን ተቃውሞ አደባባዩ ላይ በማሳየቱ በስደት ዓለም የቆየው ታምሩ በቅርቡ ወደ ሀገሩ ተመልሶ ኢትዮጵያን እንደገና በፓራሊምፒክ የፉክክር መድረክ ለመወከል ዝግጅት ላይ ይገኛል። ወደ ታምሩና ወደ አወያየው ሀብታሙ ስዩም ጭውውት ስናልፍ ታምሩ ወደ አትሌቲክሱ ዓለም እንዴት እንደገባ ይነግረናል። እኔ በሩጫ በኢትዮጵያ ሁለት ሺ ሶስት ምናምን ነው ወደ ሩጫ የገባሁት እኔ መጀመሪያ ስፖርት ስለምወድ ኳስ ምናምን ይጫወታሉ ነበር የትምህርት ቤት ከዛ እንደ ድንገት ደግሞ እኛ ወረዳ ላይ የሆነ ፕሮጀክት አለ የአትሌቲክስ ፕሮጀክት አለ ዝም ብዬ ትምህርት ቤት ጊዜ እንደ ድንገት ውድድር ሲያደርጉ አይቼ ዝም ብዬ ገባሁና ያ ፕሮጀክት መግባት ቻልኩት ማለት ነው መጀመሪያ ከዛ ወደ አትሌቲክስ መጣሁ የት ወረዳ ነው የት አካባቢ ነው ተወልደ ያደግከው ተወረኩ ኦሮሚያ ገብረ ጉራቻ ከተማ የምትፈልቅ ወረዳ ነው። እንደሰማሁት ከሆነ በአንደኛው አይነት ላይ ጉዳት ደርሶብሃል። መቼ ነው ይሄ ጉዳት የደረሰብህ? በሩጫ ስፖርት ለመሳተፍስ መሰናክል አልሆነብህም ወይ? አዎ፣ እኔ በአንድ አይን ላይ በአንድ አይን ብዙም አላ አሁን ለምሳሌ ወደ ማታ ምናምን እና እንደዚህ ትሬኒንግ ሰራራሱ ጫካ እና የሆነ ነገር ያለበት ቦታ ትንሽ ይከብደኛል። ከጋይድ ምናምን ያስፈልገኛል ማለት ነው፣ ማታ ምናምን ማለት ነው። መጀመሪያ እኔ ትሬኒንግ ሲጀምር ከጉዳት አልባ ጋር ዝንዬ ትሬኒንግ ፕሮጀክት ገባው። ሲገባ ውድድርም ከነሱ ጋር የሚያደርገው የወረዳም፣ እንደ ክልልም፣ እንደ ሀገርም ከነሱ ጋር ትሬኒንግም ከነሱ ጋር እየሰራው ነበርኩ፣ እና ውጤቴ ከነሱ ጋር እኩል ስለሆነ ማለት ያሁን የኦሮሚያ ሻምፒዮና በዚሁ የሀገር እና የወረዳ ምናምን አሸንፋለሁ በፊልድ ማለት ነው። እና ለዛ ሁለት ሺህ አራት በኢትዮጵያ አቁጣጠር ወደ ፓራኦሎምፒክ የሚባል ወደዚያ መጡንና በጉዳት አልባትቼ ወደ ፓራኦሎምፒክ ገባው ማለት ነው። በስፖርት ማለት ነው። ይህንን የሩጫ ስፖርት ስታከናውን በአይንህ ላይ የደረሰው ጉዳት አልከለክለህም ወይ? እንዴት አድርገህ ነው ልምምዶችን የምትሰራው ወይስ የተለየ የልምምድ መንገድ አለ ወይ? ትሬኒንግ ላይ ያስቸገረኛል ለምሳሌ አሁን እንዳልኩት እንደዚህ ጫካ ውስጥ እና ቧበያ ያሉበት ቦታ እና ጉድጓድ ምናምን ያለበት ቦታ በጣም ያስቸግረኛል። ማለት በጣም ጥንቃቄ ካላረኩ ማለት ነው። ማለት እኔ በአንድ አይነት ሙሉ በሙሉ ቶታል ነ፣ በአንዱ ብዙም አይደለም ጭላንጭልን ማለት ነው። በቃ ጭላንጭል ነው። ትሬኒንግ በጣም ያስቸግረኛል። አሁን እንደዚህ ሜዳማ የሆነና ትራክ ላይ ምናምን ካልሆነ እንደ ሌሎቹ እንደ ሌላ አትሌት እንደፈለግኩ ሰርቼ እንደፈለኩ የትን ቦታ ሂጅ ሩክ ምናምን ትሬኒንግ ጊዜ አይደለም። ይሁን ግን በዚህኛው እዚህ ቦታውን መርጬ እንደዚህ አሁን ሜዳማ የሆነ መሬት ሳር ያለበት ቦታ እንደዚህ፣ ትራክ እና ሌላ ሌላ ትሬኒንግ በደንብ ነው የሚሰራ ማለት ብዙም አይደለም ማለት ነው እና ያስቸግረኛል። እሱ አሁን ጉዳት አልባ ከወሰን ወይም ደግሞ በአይን የሚ የሚያዩ ከወሰን እነሱ የፈለጉ ቦታ መስራት ይችላሉ። እኛ ግን እንደዚህ አይደለንም። ፓራኦሎምፒክ ወይም ደግሞ አካል ጉዳተኛ ውድድር በጣም የሚከብድ ነው። ብዙ ክትትል የለውም፣ አሰልጣኝ ከኛ ጋር ምናምን የለም። እኛ በራሳችን ጥረት በራሳችን ሁሉ ነገር ወጪ ነው የምንሰራ። ግን ኦሎምፒክስ ሲመጣ ወይም ደግሞ የሆነ የሀገር ውድድር እንደሚንገስ ሲመጣ ምናምን ነው የምንተጠራ እንጂ መንግስትም እንደዚህ ፓራላይት ትኩረት አድርጎ ባጅቶ ምናምን የሚሰራ ስፖርት አይደለም። በጣም ከባድ ነው። ኢትዮጵያ ውስጥ ቸገር አይደለም አሁን ሌሎች ቸገር በጣም የሚሰራ አሉ። ትኩረት አትሄሽን አድርጎ አሪፍ ባጀት መድቦ አካል ጉዳተኛ ላይ እኛ ግን ካች ሊግ የሚባል ነገር የለም ማለት ነው። አጠቃላይ በራሳችን ጥረት ነው ኦሎምፒክን የምንደርሰው አለም ሻምፒዮና ምናምን ምንገባ አፍሪካ ሻምፒዮን ምናምን የምንገባው በራሳችን ጥረትና እንደ ድንገት ደግሞ ከቤተሰብ ድጋፍ ከዘመድ ከጓደኞች ድጋፍ ምናምን ካልሆነ እንደዚህ በትኩረት አይደለም። እንደዚህ ሁሉም ልክ የሚሳተፉ ማለት ነው በጣም የሚከብድ ስፖርት ነው ማለት ነው። መቼ ነው ጉዳቱ የደረሰብህ? ጉዳት የደረሰብኝ እኔ እኔ እንግዲህ ጣናኝ ከአስርና አስራ አንድ አመት በኋላ ነው አይኔ ማየት የቆመ ማለት ማለት በኢመም ስድን ደግሞ አንድ አይኔ ማየት ቆመች። ከዛ አንዱም ትንሽ የሆነ ብይታ ነገር እንደዛ ነው። እኔ በጣም ስለሆንኩ እንደዚህ ነው ራሴን ያወቅኩት ማለት በአንድ አይን ነው። ጥረትን አወቅኩት ማለት እንግዲህ፣ ታምሩ፣ እንደዚህ ያለ ጉዳት ቢደርስብህም በተለያዩ የስፖርት መድረኮች ላይ ባለድል ሁንሃል፣ አሸናፊ ሁንሃል። ከዚህ መካከል የሚጠቀሰው በሬዮ የፓራኦሎምፒክ ውድድር ላይ የ1500 ሜትር ሩጫ ውድድር ላይ የብር ሜዳሊያ አሸናፊ ነበርክ። ከውድድሩ በኋላ ደግሞ በወቅቱ መንግስት ላይም ተቃውሞ አሰምተህ ነበረ። አስቀድመ እስቲ ስለ ውድድሩ ንገረን። ውድድሩ ምን ይመስል ነበረ? ለምንስ ተቃውሞ ማቅረብ ፈለግክ በወቅቱ እሱ ለእኔ በጣም ፈተና ነበር። ውድድሩ ራሱ ለምን ብትል እዚህ ራሱ በጣም ጭቅጭቅ እንደዚህ ኬስ ምናምን ነበር። ላይ አቴድ የሚባል ትዕዛዝ ነበርና እኛ እንግዲህ እንዳልኩት እንደ ሌሎች አትሌቶች አደለም። አሁን የኢትዮጵያ ኦሎምፒክ ኮሚቴ አትሌቲክስ ላይ በጣም አሪፍ ባጀት መድቦ ይሰራል። ለምሳሌ የያሁኑ የቶኪዮ ውድድር ላይ ብናይኑ የእነሱ ሁቴል ከገቡ ራሱ አሁን ስምንት ዘጠኝ ወር ይሆናሉ። መስከረም ነው የገቡ ኮንዲሽን ራሱ ማለት ነው። እኛ ግን ሁለት ወር ነው ኮንዲሽን ሆቴል ገብቴል። ከሆቴል ወደ ኦሎምፒክ የምንሄደው ሁለት ወር ብቻ ነው ዝግጅት የኛ ዝግጅት ራሱ ማለት ነው። ልዩነት እዚህ ላይ በጣም ከባድ ነው ማለት ጉዳት እና ለአካል ጉዳተኛ የሚሰጡት አቴንሽን በጣም የተለያየ ነው ማለት እዛን ጊዜም እንደዛ ነበር አገር ውስጥ በጣም ተቃውሞ በጣም ብዙ በቃ ፈተና ለኢትዮጵያ ፈተና ጊዜ ነበር። እዛን ጊዜ እንደምንም ሪዮ ሄጃለሁ። ከሄድኩ በኋላ ደግሞ እኔ በጣም ዝግጅት ላይ ነበርኩና ፐርፎርማንስ፣ ሀይ ፐርፎርማንስ ላይ ነበርኩና እንደሚያሸንፍ ምናምን አውቃለሁ ነበረ። ለምን እኔ ጋር ሮጦ አትሌቶች ሁሉም ሌላ ውድድር ላይ የተገናኘን ስለሆነ ብዙም አልከበደኝም እና እዛ ላይ ለኢትዮጵያ የብር ሜዳሊያ አምጥቻለሁ። እና ውድድሩ በጣም ቀለኝ ነበር። ግን እኔ ውድድር አምሳ ፐርሰንት ራሱ ለውድድር አቴንሽን አልሰጠውም። ለምን እንደሆነ ታውቃለህ? እዚህ ብዙ ጭቅጭቅ፣ ብዙ ንዝንዝና ሰዎች ይሞታሉ ነበረ። እንደዛ ስራ አለ፣ ደብደባ አለ፣ ብዙ ነገሮች ስላለ እዚህ ኢትዮጵያ ውስጥ እና ተቃወሞ መቃወም አለብኝ የሚል ውስጤ ስላለው ለሩጫ ራሱ ብዙ አምሳ ፐርሰንት ራሱ አልሰጠውም እና ተቃወምኩ ለምን ተቃወምኩ ስትል ደግሞ ያለው ችግር ኢትዮጵያ ያለው የችግር እኔ ለዓለም ማሳየት ፈልጌ ነው እንጂ ትንሽ ደግሞ የዓለም ሚዲያ ቢያ ትንሽ የሆን ነገር ይፈጠራል የሆን ነገር ለውጥ ይመጣል የምል ግን ይችላለኝ ነው ተቃውሞ አደረኩት ማለት ነው። ከዚያ በኋላ በብራዚል ለተወሰነ ጊዜ በስደት መኖርህን ሰምቻለሁ። የስደት ኑሮስ ምን ይመስላል? ምን ያህል ከባድ ነበረ? አዎ እንግዲህ የሰው ሀገር በጣም ይከብዳል። ያው እሱም ይሄ ማንም ሰው የሚያውቅ ነው እዛ እኛ እዛን ጊዜ እዛ ፍቃ ማንም ሰው የለኝም። እዛ አንድ ሰው ማያሕግ አልነበረኝም። ብዙ ነገሮች ከበደኝ። ለጊዜ ቋንቋ ያለ ምን አለ እኔ ብዙ ከእጄ የራሱ ብዙ ብር አልነበረኝም። እንደሆነ እዚህ በእጅ የሚሰጥ አበል ወይም ዶላር ራሱ እነሱ እጅ ነበረ። ታውቃለህ፣ ማለት ስታፍ ከእኛ ጋር የሚሄዱ ስታፍ አሉ። እነሱ እጅ ነበረ። እሱ ራሱ አሰጥኑም እኔ እንደ ድንገት የሆን የዶላር ኪሴ ውጭ ከዚህ የዘረዘርኩታለች በሱ ነው። እንደ ድንገት ከቪሌጅ ወጥቼ ሆቴል ገባው። ከሆቴል በኋላ ያ በቃ ብዙ ነገሮች ችግሮች አሉ። ማንገላታት አለ። እንደዚሁ ቋንቋ አለ። ብዙ ነገሮች አሉ። እንግዲህ ችግር አለ። ይህ ሁሉ ችግር ደግሞ ካወራው ሰዓትና ቀን ራሱ አይበቃም። ብዙ ችግር አሳልፋሉ። እዛ ማለት ነው፣ ብራዚል ማለት ነው። ከዛ ወዲ ነው ትንሽ እንደው ሰዎች አገዝ ጀመሩኝና እንደዚህ በብር በሀሳብ ምናምን አገዙኝና የሆነ ትንሽ ከዛ ወዲህ ነው እንጂ የመጀመሪያ ጊዜ በጣም ከብዶኝ ነበር። በተለይ ወደ ሁለት ወር ሶስት ወር ምናምን በጣም ከብዶኝ ነበርና ከአሜሪካ ከሌላ የተለያየ ሀገር የኢትዮጵያ ሰዎችና ሌላ ሌላ አገዛ አርጉኝና ትንሽ የሚሻል ኑሮ መኖር ጀመርኩና እዛም ትሬኒንግ አላቆምኩም። ትሬኒንግ እየሰራው የብራዚል ፓራ ኦሎምፒክ ኮሚቴ አካዳሚ ነበረ ለአካል ጉዳተኛ ለብቻ የተሰራ ካምፕ ስለነበረ እንደሚንጋት እዛ ጠይቄ እዛ ገባሁ። ለሁለት ዓመት ምናምን እዛ ትሬን እንዲሰራው ከነሱ ጋር በጣም ከባድ ችግር ነው አሳለፉት እዛ ማለት ተረፈው በ እንደ አንድ ኢትዮጵያዊ ተረስቼ ነው፣ ገና ወደ ኢትዮጵያ መመለስ ቻልኩት ማለት ነው። በጣም ማንም ሰው አላስታወሰኝም እዛን። ከዚያ በኋላ ወደ ሀገር ቤት ከተመለስክ በኋላ በምን ሁኔታ ላይ ትገኛለህ? በዘንድሮው የጃፓን ፓራኦሎምፒክ ውድድር ላይስ እናይሃለን ወይ? ከዛም እዚህ ለመመጣት ኢትዮጵያ ራሱ ለመመለስ በጣም ብዙ ፕሮሰሶች አልፌ ነው የመጣው ማለት ሰው አላገኘው እንደዚህ ፕሮሰስ የሚያደርግ እኔም ለማገዝ ዝግጁ የሆነ ሰዎች አላገኘም። በጣም ከብዶኝ፣ እንደው ለመውጣት ወደ ሀገሬ ለመመለስ ራሱ በቃ እንደ ሌላ ዜጋ አይደለም። ማለት ኢትዮጵያ ውስጥ ብዙ ችግር አለ። ለአካል ጉዳተኛና ለሌላ የሚሰጥ ቦታ በጣም የተለያየ ነው፣ ምንም አይገናኝም። በሁሉም ላይ፣ በስፖርት ላይ፣ በሌላ ሌላ ስራ ላይ፣ በሁሉም ላይ አኬሽን አልተሰጠም እና እኔ በቃ ወደዚህ ሲጠይቅ ሰዎቹ ሲጠይቅ ዝም አሉኝ። ወደ ሀገሬ መግባት ስለምፈልግ እዛን ጊዜ ለዊ መጣ ስለተባለ እኔም እንደ አንድ ዜጋ እንደ አንድ ኢትዮጵያዊ ወደ ሀገሬ መግባት ስለፈለኩት አልተሳካኝም። እሱ ራሱ ወደ ሀገር ለመመጣት አንድ አመት ነው የጠበኩት፣ ፕሮሰሱ ማለት ነው። አንድ አመት ሙሉ ፕሮሰሱ አድርጌ፣ አንድ አመት ሙሉ እንደዚህ ቪዛ ምናምን ምናምን ብዙ ቆይቼ፣ በቃ ተስፋ ቆይቼ ነው ወደ ሀገር የመጣው ማለት ነው። ከዛ ሲመጣ እኔ ቶኪዮ ኦሎምፒክ ለመሳተፍ ነው ጎኔ ማለት ነው። እንደ ድንገት ደራርቱ ኮንታክት አድርጌ፣ ደራርቱ ሁሉም ነገር አመቻቸት በዚህ በኤምባሲ በኩል ፕሌን በኩል ሁሉም ነገር እሷ አመቻችችና አንዳንድ ኤምባሲ ውስጥ የሚሰሩ ሰዎች ከአሜሪካም እዛ ያሉ የብራዚል ኤምባ የኢትዮጵያ ኤምባሲ እዛ ያሉ የሆነ ነገር አመቻቹና ወደ ጋር የተመለስኩ ማለት ነው። ስመለስ እኔ እንደመጣው ወደ ትሬኒንግ ገባው። እዛም ትሬኒንግ አላቆምኩም። ብዙም አልከበደኝም። ትንሽ ብቻ አንድ ስድስት ወር ሰባት ወር ትንሽ አየሩ ስለተቀያየረኝ ከበደኝ። ትሬኒንግ መጣው እና ለቶኪዮ ኦሎምፒክ ደረስኩ ማለት ነው አሁን እንግዲህ ቶኪዮ ሁለት አንድ ወር ምናምን ራሱ አይቀርም። ለቶኪዮ ኦሎምፒክ ደረስኩ። አሁን ለቶኪዮ ኦሎምፒክ ዝግጅት ላይ ነኝ ማለት ነው። እንግዲህ ታምሩ፣ ያንን ሁሉ ፈተና አልፈህ ዳግም ለቶኪዮ ፓራኦሎምፒክ ውድድር መድረስህ በረታሽ ነገር ነው። መልካም እድል እንዲገጥምህም እንመኝልሃለን። ከመለየታችን በፊት ኢትዮጵያ ውስጥ በርካታ የአካል ጉዳተኞች አሉ። እንዲሁ በስፖርቱ አለም እንዳንተ እንዲሳካላቸው ምን አይነት ድጋፍ ነው ሊደረግላቸው የሚገባው? አሁን እንደ ስፖርት ተወሰን አሁን ለምሳሌ የኢትዮጵያ ፓራኦሎምፒክ ኮሚቴ ራሱ የቻሌ ባጀት የለም። አሁን እንደ ሌላ ሀገር አይደለም። አሁን እኔ ለምሳሌ ቢወስድ ብራዚል ሁለት አመት ነው ፓራኦሎምፒክ አካዳሚ ውስጥ ከነሱ ልጆች ከነሱ የናሽናል ቲም ውስጥ ነው የሰራ ውስጥ። እና አንድ የኢኮኖሚ ችግር አለ ኢትዮጵያ ውስጥ እሱ እረዳሉ። የኢኮኖሚ ችግር ቢኖር እንደዚህ በስፋትነት ልዩነት ማኖር የለበትም። አሁን የተለያየ ስፖርት አለ፣ ቴኳንዶ አለ፣ ዋና አለ አትሌቲክስ አለ ፉትቦል አለ። ይሄ ሁሉ የተለያየ ስፖርት ነው ኢትዮጵያ ውስጥ ነው የሚሰራ። ግን ለአካል ጉዳተኛ ለፓራኦሎምፒክ የሚሰጥ ትኩረትና ለእነሱ የሚሰጥ ትኩረት አይደለም። ለምሳሌ ሌላ ይቅርና አሁን የልምምት ቱታ፣ የልምምት ጫማ ራሱ ለእነሱ ስሰጥ ለእኛ አይሰጥም። በልን ስንት መከራ በስንት ለመና ነው እኛ ለእኛ የሚሰጠው። በኦሎምፒክ ኮሚቴ ጠይቄ እንደዚህ የክለብ በክለብ ደረጃ የክለብ ደረጃ በፓራኦሎምፒክ ኢትዮጵያ ውስጥ ክለብ የለውም። አራት ዓመት ጠብቀን ኦሎምፒክን ይሳተፋል እንጂ እንደ ሌላ አትሌቲክስ መናጀር የለም፣ ክለብ የለም። እንደዚህ የተለያየ ውድድር አንሄድም። የተለያየ ውድድር አለ። አሁን ፓራ ኦሎምፒክ እንደ አለም በጣም ፖፑላር ነው። በጣም ኢትዮጵያ ላይ አልተሰራም። በጣም ብዙ ብዙ ነገር ይቀራል። አሁን እኔ ሪዮ ላይ ሪዮ ላይ ሜዳሊያ ብር ሜዳሊያ ያመጣሁት በእኔ ሽታት ነው እንጂ ወርቅ ነበር ነው እኔ ፕሮቴስት ሲያደርግ ነው ልጅ የገባው ቪዲዮ ካየ ነው እና ሳይሰራ ይሄ ውጤት ከመጣ በጣም እንደ ሌላ ስፖርት ደግሞ ፓራ ኦሎምፒክ ላይ ቢሰሩ ኑሮ ኢትዮጵያ በፓራ ኦሎምፒክ እንደ አትሌቲክስ ትታወቃለች ማለት ነው። ብዙ ነገሮች የሚቀሩ አሉ። አሁን ደግሞ እሱ አይደገምም። ይሄ ቶኪዮ ላይ ያጣዎቹ ነገሮች ብርም፣ ሪከርድም ያጣው እና ብዙ ነገሮች ያጣው እሱን ለማመለስ ነው ሳ እና በጣም ልዩነት አለ። ሰፊ ልዩነት አለ። ሪስፔክቱ እንኳን የለም እኮ ኢትዮጵያ ውስጥ አሁን አካል ጉዳተኛ ላይ እንደፈለግ ነው። ከሌላው ሁሉ ነው የሚታየው። የፈረመችው ኢትዮጵያ የሌላ ሀገር የአሜሪካ፣ ካናዳ ምናምን የሚተገበሩት ህግ ነው የሚተገበሩት፣ ግን ስራ ላይ የለም ዜሮ። እና እኛ በጣም እየተጎዳን ነው፣ ምንም አናገኝም። አራት ዓመት ጠብቀን ብቻ ውድድር መ አራት ዓመት ማለት እኮ ብዙ ነገር የሚሰራ አመት ነው። ልዩነት አለ። እሱ ላይ ቢሰራ ግን ኢትዮጵያ እንደሌላ እንደ በፓራ ኦሎምፒክ በጣም ሀይ ትሆናለች። ነጥብ ይመጣል፣ ብዙ ነገሮች ይመጣ ይችላሉ ማለት ነው። እጅግ በጣም አመሰግናለሁ። አትሌት ታምሩ ከፍ ያለው የሪዮ ፓራኦሎምፒክ በአንድ ሺ አምስት መቶ ሜትር የብር ሜዳሊያ ባለድል ነበርክ። ለነበረን ቆይታ በአድማጮች ስም በድጋሚ አመሰግናለሁ። መልካም ቀን ይሁንልህ። እኔም አመሰግናለሁ። በጣም አመሰግናለሁ ስለጠየቃችሁ ፈልጋችሁ። በጣም በጣም አመሰግናለሁ። አመሰግናለሁ ታምሩ ከፍ ያለውን። መልካም ዝግጅት፣ መልካም ውጤት እንመኛለን። እንዲሁም ሀብታሙ ስዩምን አመሰግናለሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት እንሸጋገር። የዩናይትድ ስቴትስ የምርጫ ሂደት ምን እንደሚመስል ያስታውሰናል ተከታዩ ቅንብር። ዩናይትድ ስቴትስ በየአራት ዓመቱ የምታካሂደው የፕሬዚደንታዊ ምርጫ ትንቅንቅ የሚጀምረው ከዓመት በፊት በምርጫው መወዳደር የሚፈልጉ ግለሰቦች የፓርቲ አባሎቻቸውን በግልም የሚወዳደሩ ከሆነ የደጋፊዎቻቸውን ድምፅ ለማግኘት በሚያደርጉት ሩጫ ነው። እነዚህ የቅድመ ምርጫ ሂደቶች በተለይ ግዙፎቹን ዴሞክራቲክና ሪፐብሊካን ፓርቲዎችን ወክለው በዋናው ሀገራዊ ምርጫ የሚወዳደሩትን ግለሰቦች በእጩነት ለማቅረብ የሚደረግ ሂደት ሲሆን ከጥር ወይም ከየካቲት አንስቶ እስከ ሰኔ ባለው ጊዜ ይጠናቀቃል። ይህ ሂደት በመራጮችና በትንታኝ ባለሙያዎች ዓይን ምን እንደሚመስል ስመኝሽ የቆየት አስቃኘናለች። ዝግጅቱ የአሜሪካ ድምፅ ከሸገር ኤፍኤም 102.1 ጋር በመተባበር እየሰራ ያለው ፕሮጀክት አካል ነው። ቀጥሎ ይቀርባል። በርካታ አሜሪካውያን ከልጅነታቸው አንስቶ ፕሬዝዳንት የመሆን ምኞት አላቸው። ተሳክቶላቸው ረጅሙን መንገድ የሚጀምሩትና እጩ ተወዳዳሪ ሆነው መቅረብ የሚችሉት ግን ጥቂቶች ናቸው። ለዚህ ምክንያቱ ደግሞ በቂ የገንዘብ ምንጭ ለማግኘት፣ ደጋፊዎችን ለማሰባሰብ ሰፊ የህዝብ ግንኙነት ስራ ለመስራትና በምርጫ ዘመቻ ውስጥ የሚፈጠረውን የመቀዳደም ፉክክር ለማስተናገድ የሚጠይቀውን ጉልበት ጊዜና ወጪ ብዙዎቹን ከጨዋታ ውጪ ስለሚያደርጋቸው ነው። ለመሆኑ በዩናይትድ ስቴትስ ህገ መንግስት መሰረት አንድ ሰው ለፕሬዝዳንትነት ለመወዳደር ማሟላት የሚገባው መሰረታዊ መስፈርት ምንድን ነው? በኦሪገን ዩኒቨርሲቲ በሚዲያ እና ኮሚኒኬሽን የዶክትሬት ዲግሪያቸውን እያጠኑ ለሚገኙት አቶ ጉባኤ ጉንዳርት ያቀረብኩላቸው የመጀመሪያው ጥያቄ ነው። በአገሪቱ ህገ መንግስት መሰረት አንድ ሰው ፕሬዝዳንት ለመሆን በቅድሚያ በውልደቱ አሜሪካ የተወለደ መሆን አለበት። እንደገና ደግሞ በእድሜ ረገድ ሰላሳ አምስት አመትና ከዛ በላይ እንዲሆን ይጠበቃል። ከዛም ደግሞ በአገሪቱ ውስጥ ቢያንስ ለአስራ አራት አመታት ቋሚ ነዋሪነት ያለው መሆን እንዳለበት የሀገሪቱ ህገ መንግስት ይደነግጋል። ስለዚህ አንድ ሰው ወደ ፕሬዝዳንታዊ ምርጫ እጩነት ከመግባቱ በፊት እነዚህን ነገሮች ማሟላቱ መሰረታዊ ነገር ይሆናል። እነዚህ መስፈርቶች ግን አሁንም ብቻቸውን በቂ አይደሉም። በህገ መንግስት ባይደነገጉም የፖለቲካ ፓርቲዎቹ በልምድ የገነቧቸው እጩዎቹን ለፕሬዚዳንታዊ ምርጫ የሚያቀርቡበት እልህ አስጨራሽ ሂደቶች እንዳሏቸው አቶ ጉባኤ ያስረዳሉ። መደበኛ እና ይመደበኛ ምናልባት ብለን ልንከፍላቸው እንችላለን። በመደበኛ ደረጃ ያሉትን ሂደቶች ስንመለከት ፓርቲው ኖሚኔሽን ወይ ደግሞ በእጩነት አንድን አባል ከማቅረቡ በፊት እጩዎቹ በፕራይመሪ እና በኮከስ ውስጥ ያልፋሉ። ያ ማለት የአሜሪካ ዲሞክራሲ ቀጥተኛ ዲሞክራሲ አይደለም፣ ወይ ደግሞ ህዝቡ አንድ ሰው ካርድ ጥሎ ልክ እኛ ሀገር አሁን ምርጫ እንደሚደረገው አንድ በካርዱ መርጦ እዛ ጋር የሚያበቃ አይደለም። አንድ ዜጋ ሲመርጥ የሚመርጠው እንደ ራሴ ነው የሚመርጠው። ስለዚህ አንድ የሚመርጠውን እጩ እንደራሴዎቹን ይመርጥና እነዛ እንደራሴዎች ናቸው ሄደው ፕራይመሪ ከተደረገ፣ ወይ ደግሞ የቅድመ ምርጫ ከተደረገ በኋላ ሄደው ያንን እጩ ኮከሶች በስቴት ደረጃ በካውንቲ ደረጃ ሊደረጉ ይችላሉ። ከዛ በኋላ ወደ ናሽናል ደረጃ ሲሄድ እነዛ እንደራሴዎች ሄደው በናሽናል ኮንቬንሽኑ ላይ ብሔራዊ እጩዎችን የማጽደቅ ሂደት ስብሰባ የዛ የፓርቲውን እጩ የሚያጸድቁበት ሂደት ይሆናል ማለት ነው። ስለዚህ አንድ ሰው እጩነቱ ከመጽደቁ በፊት በእነዚህ ፕሮሰሶች ውስጥ በዚህ ሂደት ውስጥ አልፎ አብዛኛውን ድምፅ ያገኘው ግለሰብ ፓርቲውን ወክሎ ለሀገራዊ የፕሬዝዳንትነት ምርጫ ይወዳደራል። መራጮችስ ስለሚመርጧቸው ተወዳዳሪዎች ምን ያክል ያውቃሉ? በሂደቱ ውስጥስ ያላቸው ተሳትፎ ምን ይመስላል? በተለያዩ የአሜሪካ ግዛቶች የሚኖሩና ከአንድና ከዛ በላይ የአሜሪካ ምርጫ ሂደቶች ውስጥ ተሳትፈው ድምጻቸውን የሰጡ የአሜሪካን ዜግነት ያላቸው ትውልድ ኢትዮጵያውያንን አነጋግሬ ነበር። ስሜ ቴዎድሮስ ቃሉ እባላለሁ። የምኖረው በሜሪላንድ ግዛት በታኮማ ፓርክ በሚባል ከተማ ነው። ባለፈው ምርጫ ተሳትፌ ነበር። እንግዲህ አሁን መረጃ አብዛኛውን ጊዜ እኔ የማገኘው በአካባቢው ካሉ የሬዲዮ ጣቢያዎች ለምሳሌ አሁን ኤንፒአር የሚባል ሬዲዮ ጣቢያ ጣቢያ አለ ብዙ ጊዜ የማዘወትረው ከእነሱ መረጃ አገኛለሁ አንዳንዴ ደግሞ ኦንላይን ጎግል በምታረኙ ነገር እንደዚህ አይነት ነገር አገኛለሁ ስለነሱ የኔን ፍላጎት ወይ ደግሞ የኔን ስሜት በሚያሟላው መልኩ ወይ ደግሞ ከኔ ጋር በተገናኘ መልኩ ነገሮች ሲገናኙ ማን ነው ይሄን የኔ ፍላጎት የሚያሟላው ብለሽ ስትንቀሳቀሽ ምናልባት ቴሌቪዥን በማየት ወይ ደግሞ ሬዲዮ ላይ በማዳመጥ እነሱ የሚቀርቡበት ወይ ደግሞ ዌብሳይታቸው አለ። ከዌብሳይታቸውም ማግኘት ትችላለሁ። ከዛ አገኛለሁ። ስሜ ገነት አበራ ይባላል። ዜግነቴ አሜሪካዊ ነው። ምኖረ ቨርጂኒያ ነው። መርጥ አለሁኝ። የምመርጣቸውንም ሰዎች እከታተላለሁ። ዲቤት ሲያደርጉም ሆነ አንዳንድ ፍላየሮቻቸውን እከታተላለሁ እያንዳንዱ ፓርቲ የየራሱ ቀስቃሽ ቡድኖች አሉት። እና እነዚያ በቮለንተሪ አድቫሰር በሚያደርጉበት ሰዓት በየሎካሉ ስብሰባ ይጠራሉ፣ ፍላየር ይልካሉ፣ ድቤትም ይኖራቸዋል። እነዛ እነዛ ነገሮች በደንብ እከታጠላለሁ። ስሜ ነብዩ ዮሴፍ አይለስላሴ ይባላሉ። ዜግነት አሜሪካ የምኖርበት ከተማ እዚህ ፌርፋክስ ቨርጂኒያ ውስጥ ነው። እዚህ አሜሪካ የሚካሄደው የአራት ዓመት የፕሬዚደንሽል ኤሌክሽኑ ምርጫ ውስጥ እሳተፋለሁ። በተለያየ መልክ ስለሚመረጡት ካንዲዴቶች የምናገኘው መረጃ አለ። በሜጀር ዲቤት ክርክር በሚያደርጉበት በቴሌቪዥን የሚተላለፈው አንድ ሰው አለ አይ ቲንክ እሱ የበለጠ ግን በየ እያንዳንዱ ኮሚኒቲ እየዞሩ እነሱም የሚሰጡት ከሕዝብ ጋር የሚያደርጉት ውይይቶች አሉ። ስላላቸው ፕላትፎርም ምን ማድረግ እንደሚያስቡ እዛ ውስጥ ያለውን ኮንሰርን እንዴታደርስ እንደሚያደርጉ ሞስሊ እነሱንም እከታተላለሁ። በተረፈ ያው ከአካባቢ ሰው ጋር በምናደርገው ዲስከሽን በዛ ውስጥ ብዙ ኢንፎርሜሽን እንናወጣለን። መረጃ በተገቢው መልኩ መራጮቹ ጋር እንዲደርስ በፓርቲዎች እጩ ለመሆን እንዲሁም የእንደራሴዎቹን ድምፅ ለማግኘት ተፎካካሪዎች እልህ አስጨራሽ ትግል ያካሂዳሉ። አቶ ጉባኤ እንደሚሉትም የፉክክር ከፍተኛ የገንዘብ ወጪን እና በርካታ የመገናኛ ስልቶችን መጠቀምን የሚጠይቅ ሂደት ነው። ቴክኖሎጂ በጣም ብዙ ለውጥ ያመጣል። በዛ ዙሪያ በተለይ በአርባ አራተኛው አሜሪካ ፕሬዚደንት የነበሩት ባራክ ኦባማ የሶሻል ሚዲያ ፕሬዚደንት ይባሉ ነበረ። በሳቸው ዘመን ሶሻል ሚዲያ በጣም እየተስፋፋ የመጣበት ዘመን ነበር እና ካምፔናቸው በጣም ሶሻል ሚዲያን እጅግ በጣም ተጠቅሞ ነበረ። ስለዚህ በስማርትፎኖች የፈጠሩት እንትን ሬቮሉሽን በጣም ትልቅ ሬቮሉሽን ነው። ከእሳቸው ቀደም ብሎ የነበሩት ፕሬዚዳንቶች ሰላሳ ሁለተኛው ለምሳሌ ፍራንክሊን ደላኖ ሩዝቨልት ሬዲዮን እንደዛ ተጠቅሟል ተብሎ ይጠቀሳሉ። ጆን ኤፍ ኬኔዲ ሰላሳ አምስተኛው ፕሬዚዳንት ቴሌቪዥንን እንደዛ ልክ አሁን ባራክ ኦባማ ሁለት ሺ ስምንት ላይ ሶሻል ሚዲያ እንደተጠቀሙት እንደዛ በጣም ሰክሰስፉሊ ተጠቅመዋል ተብሎ ይጠቀሳሉ። እና አንዱ እሱ ነው። ሌላው ደግሞ በየስቴቱ እየዞሩ በተለይ ወሳኝ የሚባሉ ስዊንግ ስቴትስ የሚባሉ አሉ፣ እንደነ አሪዞና፣ እንደነ ፍሎሪዳ፣ እንደነ ሚችገን፣ ፔንስልቬኒያ፣ ዊስኮንስን ያሉ ስቴቶች የአንቺን ጥረት የሚጠይቁ ናቸው። አንቺ ምን ያህል ካምፔን አርገሻል? ምን ያህል እና ይመላለሳሉ። አንድ ስቴት በጣም ብዙ ጊዜ የሚመላለሱበት ሁኔታ እናያለን። እና መደበኛ ሚዲያ ይጠቀማሉ፣ ሜይንስትሪም ሚዲያ። ሌላው ቀርቶ ቶክ ሾዎች ላይ ሌት ናይት ሾዎች ላይ እናያቸዋለን ከአንዴቶቹን አሁን የሶሻል ሚዲያን በተለይ ደጋግመሃን ስታሃል እና። እንዳልከው በባራክ ኦባማ ጊዜ ሶሻል ሚዲያ እንደ ትልቅ ስኬት ነበረ የሚጠቀስ የነበረው አሁን ደግሞ በተለይ አሁን ባለፈው ትራምፕ በተመረጡበት የመጀመሪያ የባለፈው ምርጫ ላይ ሶሻል ሚዲያ ከበጎ ጎኑ ይልቅ መጥፎ ጎኑ ነበር ተደጋግሞ የሚነሳው። ምክንያቱም ለውጭ ሀገራት ምርጫው ላይ ጣልቃ እንዲገቡ ምክንያት ሆኗል፣ የተሳሳቱ መረጃዎች እንዲሰራጩ እና ምርጫውም ለመጀመሪያ ጊዜ የአሜሪካ ምርጫ ላይ የታማኒነት ጥያቄ እንዲነሳ የሚያደረገበት ሁኔታ አለና ከዚ አንጻር እንዴት ያዩታል? በጣም ጥሩ ነጥብ ነው ያነሳሽ የባራክ ኦባማ የሶሻል ሚዲያ አጠቃቀም እንደ ስኬት እንደተጠቀሰ ሁሉ የእሳቸው ተተኪ የሆኑት ዶናልድ ትራምፕ በሶሻል ሚዲያ በጣም አጨቃጫቂ እና አከራካሪ ነገሮችን እያነሱ አንዳንዴም ሰው እየተሳደቡ አሁን ድረስ እንግዲህ እንደምናውቀው ከፌስቡክም ከትዊተርም እንዲገለሉ ተደርገዋል። ምክንያቱም ታስታውሹ፣ ምርጫው ከመካሄዱ በፊት አስቀድመው ነበረ፣ ምርጫው ይጭበረበራል ምርጫውንም ሳያሸንፉ አሸንፍ ያለው ብለው ትዊት ሲያደርጉ ነበረ እና የሁለቱን እንትን ስናነጻጽር የኦባማ ጊዜ የነበረው ፖዘቲቭ የሆነው አዎንታዊ የሆነው ነገሩ የጎላ ነበረ። በዚህ ጊዜ ግን የሶሻል ሚዲያን አሉታዊ ጎን አሳይቷል። ስለዚህ ራሳቸው የሶሻል ሚዲያዎቹ ባለቤቶች ሬጉሌት ወደ ማድረግ መግባት ጀመሩ። በንጽጽር ስናየው ያለው ተክሰስ ነው፣ ይሄኛው ደግሞ ጥሩ ነገር ያልሆነ ውጤት ያመጣ ነው። በዚህ ዓመት በተካሄደው ምርጫ አሸንፈው ስልጣን የያዙት ጆ ባይደን የምርጫ ዘመቻቸውን ሲያካሂዱ አሁን ምክትል ፕሬዝዳንት የሆኑት ካማላ ሀሪስ ሁለት ሚሊየን ዶላር በበይነ መረብ ማሰባሰብ ችለው ነበር። ለብዙዎች ይህ ቀላል ሂደት አይደለም። እንደውም በአሜሪካ የምርጫ ዘመቻ ወቅት ዋናውና ትልቁ ፈታኝ ስራ የገንዘብ ድጋፍ ማሰባሰብ መሆኑን አቶ ጉባኤ ያሰምሩበታል። እጅግ በጣም ብዙ ወጪ የሚያስወጣ ነው። ብዙ ገንዘብ የሚያስፈልገው ሂደት ነው እና ምርጫ የሚወዳደሩ ሰዎች የተለያዩ መንገዶችን በመጠቀም ገንዘብ ፈንድሬዝ ለማድረግ ይሞክራሉ። አንደኛ የሚጠቀሙበት ለምሳሌ በየግለሰቡ ቤት ፖስታ ሊልኩ ይችላሉ። እንዲሁም ደግሞ አሁን በሶሻል ሚዲያ ገብታችሁ ይህን ያህል ያህል ገንዘብ ሶልሴት ለማድረግ የሚሞክሩበት እንትን አለ። ገንዘብ ለማሰባሰብ ተብሎ ብቻ የሚደረጉ በካምፔን ማኔጀሮቹ የሚዘጋጁ ዝግጅቶች አሉ እና እነዚህ ሁሉ የፌዴራል ኤሌክቶራል ኮሚሽን ኤፍኢሲ የሚሰጣቸው የተወሰኑ የሚሸፍናቸው ውጪዎች አሉ። ለኳሊፋይድ ለሆኑ ካንዲዴቶች ግን በብዛት አብዛኛውን ወጪ የሚሸፍነው ራሱ ካምፔኑ ነው። ከዛ ጋር ተያይዞ በተለይ ግዙፍ የምንላቸው ኮርፖሬሽኖች ወይም ትልልቅ ግለሰቦች የሚሰጧቸውን ገንዘቦች ለፖሊሲ ማስቀየሪያ ወይም እጅ መጠምዘዣ ለራሳቸው ዓላማ ማስፈጸሚያ እንደሚጠቀሙበት ይነሳል። የሚሰጡት ገንዘብ ያው እኔና አንቺ እንደምንሰጠው አይነት ገንዘብ አይደለም። በጣም ትልቅ ትልቅ ገንዘብ ነው የሚሰጧቸው። ስለዚህ የእነሱን የእነዛን ትላልቅ ኮርፖሬሽኖች ፍላጎት በተለይ ፋርማሲውቲካል ኢንዱስትሪ ከዛ ጋር ደግሞ በጣም ብዙ የሚጠቀሰው አርኤን የሚባለው ይሄ ናሽናል ራይፈል አሶሲሽን መሳሪያ ላይ ማዕቀብ እንዳይጣል የመሳሪያን የግዢ የጥይት የግዢ ሁኔታ የሚቆጣጠር ሕግ እንዳይወጣ የናሽናል ራይፈል አሶሲሽን ሪፐብሊካኖችን በተለይ በጣም ፋንድ ያደርጋል እና እነሱን የሚጎዳ ነገር ከማድረግ ይቆጠባል። እንደ ኮራፕሽን ነው በአንድ መልኩ ስታዩ እና በግል ገንዘብ የሚያዋጡ ሰዎች የማይኖራቸው ተጽዕኖ እነዛ ፖለቲከኞች ላይ ይፈጥራል። በቴሌቪዥን የሚቀርቡ የክርክር መድረኮችስ ምን ያክል ተጽዕኖ አላቸው? ምክንያቱም አንዳንድ ጊዜ የመራጩን ህዝብ ውሳኔ ለማስቀየር እምብዛም አይደሉም ይባላል እነዚህ ክርክሮች። ሁለት አይነት ክርክር አለ። መጀመሪያ ከእያንዳንዱ ፓርቲ የራሱ እዛ ውስጥ ነጥሮ የሚወጣ እጩ እንትን ሲደረግ እርስ በርስ በፓርቲ ውስጥ ክርክር ያደርጋሉ ከዛ በመጨረሻ ደግሞ ኢሌክሽን ዴቱ ሲቃረብ ደግሞ ሁለቱ የመጨረሻዎቹ የዲሞክራቲክ ፓርቲ እና የሪፐብሊካን ፓርቲ እጩዎች የሚከራከሩበት ክርክር ነው። የመጀመሪያው ሞር ዌይት ያለው ነው። ምክንያቱም አንዳንዴ በጣም የማይታወቁ ሰዎች ጭምር እዛ መድረክ ላይ የሚታወቁበት ይሆናል። ሰዎችን ድጋፍ ለማግኘት ይበልጥ ከመጨረሻዎቹ ሁለቱ ለፕሬዚደንትነት የቀረቡ እጩዎች ከሚከራከሩበት መድረክ ይልቅ ይሄኛው የተሻለ የሰዎችን አስተሳሰብ የመቀየር የሚያደርጉ ናቸው። ሁለቱ የፕሬዝዳንትነት ምርጫ ላይ የሚሳተፉ እጩዎች የሚያደርጉት ክርክር እንዲያውም ሪያሊቲ ሾው ይለዋል። አብዛኛው ሰው ዝም ብሎ ለሾው ነው እንጂ እዛ ደረጃ ሰው ሁሉም ሰው በቃ ኦልሬዲ ውሳኔውን ወስኗል። ማንን እንደሚመርጥ ኦልሬዲ ጨርሷል እና እዛ ላይ የሚናገሩት ብዙም የሰውን አስተሳሰብ የሚቀይር ነገር አይደለም። ከቅርብ ጊዜ ወዲህ የአሜሪካ ምርጫ ጥያቄ ምልክት ውስጥ እየገባ መጥቷል። በተለይ መራጮች ድምፅ አሰጣት ጋር በተያያዘ ይሄ ኤሌክቶራል ቮት የሚባለው ድምፅ የሚሰጥበት የሚቆጠርበት ሂደት ጥያቄዎች እያስነሳ መጥቷል እና ዲሞክራሲያዊ ነው ማለት እንችላለን? የአሜሪካ ምርጫ ሂደት ወይስ የሚጎላቸው ነገሮች አሉ? ፖፒላር ቮት ስቲል አለ ኮንሲደር ይደረጋል፣ ግን በማሸነፍ ረገድ ኤሌክትራል ቮት ነው የሚታየው። ፖፑላር ቮቱ ምንድን ነው? እያንዳንዱ ሰው የሰጠው ድምፅ ነው። ኤሌክትራል ቮት ደግሞ እነዚህ ኤሌክተርስ የሚባሉት ህዝቡ የመረጠውን ድምፅ ይዘው የኤሌክትራል ኮሌጁን ወክለው የመጨረሻውን እንትን የሚጥሉ ናቸው እና ይሄንን ይሄ ይሄ ስርዓት ያው የሚተቸው ቀጥተኛ የሆነውን የህዝቡን ምርጫ ላይ አንጸባርቅ ይችላል። ፕላስ ደግሞ በጣም አንድ ኢንትረስቲንግ ነገር ምንድን ነው እነዚህ ኤሌክተሮች የሚባሉት መጨረሻ ላይ የኤሌክትራል ቮቱን የሚጥሉት በህግ አይጠየቁም። ለምሳሌ የዲሞክራትን ድምፅ ወደ ሪፐብሊካን ቢያዞሩ በህግ አይጠየቅም። ያ እርግጥ ብዙ ጊዜ የሚያጋጥም አይደለም፣ ግን ያ ትንሽ በጣም ሲስተሙ ላይ ጥላ እንዲያጠላ የሚያደርጉ ነገሮች ናቸው እና ቀጥተኛ የሆነ የህዝብ ምርጫን ሪፍሌክት አያደርግም። መሀል ላይ እንዴት ነው፣ ልክ ደላላ መሀል ላይ ገብቶ ዋጋ እንትን እንደሚያስማማ አይነት እነዚህ እንደ ደላላ የገቡ ሌክተሮች በዛ መወሰን የለበትም በፖፕላር ቮት መሆን አለበት ፕሬዚደንቱ መወሰን ያለበት መመረጥ ያለበት የሚሉ አይ ቲንክ አግባብነት ያላቸው የሚመስሉ ተቃውሞዎች ይሰማሉ እና ዲሞክራሲያዊ ነው። እርግጥ ነው ያው ዲሞክራሲያቸው ላለፉት ሁለት መቶ እና ከዛ በላይ ዓመታት የሰራ ሲስተም ነው፣ ግን እንደዚህ አይነት እንከኖች አሉት ተብሎ ይነሳል። በዚህ መልኩ የፓርቲ አባላቶችን ከሚወክሉት እንደራሴዎች አብላጫ ድምፅ ለማግኘት የሚደረገው ፉክክር የሚጠናቀቀው ፓርቲውን ወክሎ ሀገር አቀፍ የፕሬዝዳንት ምርጫ ላይ የሚወዳደረውን ግለሰብ በመምረጥ ይሆናል። እጩ ተፎካካሪውም ፕሬዝዳንት ሆኖ ቢመረጥ ፓርቲውን ወክሎ ለሀገሩ ሊሰራ ያሰበውን ወደሚያስተዋውቅበት የአራት ወር የምርጫ ዘመቻ ይሸጋገራል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አመሰግናለሁ ስመኝሽ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እሰናበታችኋለሁ። ያስተናገድኳችሁ ሰሎሞን አባተ ነኝ። አብራችሁን ስለ ቆያችሁ ከልብ አመሰግናለሁ እባኮ